ኢትዮጵያ ወደ አዲሱ የአውሮፓ 2017 ዓመት የምትሸጋገረው ኤልኒኞ ያስከተለውን ድርቅ ተቋቁማ ባለፈችበትና በሀገሪቱ የተፈጠረው ሁከት በተረጋጋበት ሰዓት መሆኑን የመንግሥት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ቃል አቀባይ ለቪኦኤ ተናግረዋል። መንግስት ህብረተሰቡንም ጭምር ያሳተፈ የተሃድሶ እንቅስቃሴ እያካሄደ መሆኑንም ቃል አቀባዩ አቶ መሐመድ ሰኢድ ገልጸዋል። በመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር የሆኑትን አቶ መሐመድ ሰኢድን ያነጋግራቸው እስክንድር ፍሬው ዝርዝሩን ይዟል። አንዳንድ አስተያየት ሰጪዎች እንደሚሉት በጎርጎሮሳውያን የዘመን አቆጣጠር አዲሱ 2017 ከቀናት በኋላ የሚገባው በኢትዮጵያ ያሉ ወቅታዊ ሁኔታዎች በንጥልጥል እንዳሉ ነው። አገሪቱ በአምሳ ዓመታት ውስጥ ያልታየ ከተባለው ድርቅ ተጽዕኖ ሙሉ በሙሉ አለማገግሟን እነዚህ አስተያየት ሰጪዎች ያምናሉ። ለወራት የተካሄደውን የተቃውሞ እንቅስቃሴ ተከትሎ የተፈጠሩ ሁኔታዎችም እልባት አለማግኘታቸውን ነው የሚናገሩት። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ በእነዚህ አስተያየቶች አይስማሙም። በጽህፈት ቤቱ የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰይድ እንዳሉት አገሪቱ አስከፊውን ድርቅ በአብዛኛው በራሷ አቅም ተቋቁማ አልፋለች። ድርቁ ጋር በተገናኘ ከዚህ ቀደም ከምንታወቅበት ገጽታም ጋር በተገናኘ ወደ 10 ነጥብ 2 ሚሊዮን የሚሆን ህዝብ በአብዛኛው በራስ አቅም መንግስትና ህዝብ ተቀናጅተው ይህንን ጭምር መቋቋም የቻሉበትና የአንድም ሰው ህይወት እንዳያልፍ የሆነበት ሁኔታ ነው ያለው። ከዛም ውስጥ ወጥተን ነው በዚህ ዓመት ወደ 11 ነጥብ 5 አካባቢ የሚጠበቅ እድገት ይኖራል ተብሎ ነው የሚጠበቀውና በምርት ደረጃም ከወሰድ ነው መያዝ ነው የምርት ዘመን ከ50 ሚሊዮን በላይ ተጨማሪ ምርት ከአምናው ጋር ስናነጻጽር 50 ሚሊዮን ኩንታል ልዩነት ያለው ምርት ይኖራል ነው የሚባለው እና በዚህን ያህል ልዩነት ደግሞ ምርት ሲጠበቅ አጠቃላይ ኢኮኖሚውን ምን ያህል እንደሚያሳድገውና ለውጥ እንደሚያመጣ መገመት ይቻላል ማለት ነው። ፖለቲካዊ ሁኔታዎችን በተመለከተም በተለያዩ የአገሪቱ አካባቢዎች የነበሩ ሁከቶችና የሰላም መደፍረሶች አሁን መወገዳቸውን አቶ መሀመድ ተናግረዋል። መንግስት አገሪቱ ቀደም ሲል የምትታወቅበትን ሰላም ለማምጣትና የተነሱ ጥያቄዎችን ለመመለስ ህብረተሰቡን ጭምር ያሳተፈ የተሀድሶ እንቅስቃሴ እያደረገ መሆኑንም አስታውሰዋል። የስራ አጥነትና የልማት ጥያቄዎችን ለመመለስ እንደዚሁም የኪራይ ሰብሳቢነትን ችግር ለመቅረፍ ስራዎች እየተሰሩ መሆኑንም ገልጸዋል። በህዝቡ ውስጥ መረጋጋት እንዳይኖር የሚያደርጉ አስተሳሰቦችን ለመዋጋት እየተሰራ ነው ያሉትንም ጠቅሰዋል። እንደ ህዝብ ህዝብን የማይወክሉ ህዝብን የማይገልጹ ህዝብን የማይመለከቱ ነገር ግን በህዝብ ስም የተለያዩ ቡድኖች የሚገልጿቸው የትምክህተኝነትና የጠባብነት አደጋዎች አሉ ይሄ ደግሞ ህገ መንግስቱን የሚጻረሩ ናቸው። እነዚህ የትምክትና የጠበት የምንላቸው አስተሳሰቦች በህዝብ ውስጥ መረጋጋት እንዳይኖር፣ ሰላም እንዳይኖር፣ ብጥብጥ እንዲኖር፣ በህዝቦች መካከል ጥላቻ እንዲፈጠር፣ አንዱ ህዝብ ሌላው ህዝብ ላይ እንዲነሳሳ አጅቴት የሚያደርጉ ቡድኖች በውስጥም በውጭም ሪጀክትኒስት የምንላቸው ሀይሎችና መጠቀሚያ የሚያደርጉት አስተሳሰብ አለ። ይህ አስተሳሰብ እንዲኮሰምን ሰፊ የሆኑ ስራዎች ይሰራሉና ስለዚህ በህዝቦች ያለው የተለመደው ነባራዊው መቀራረብ፣ መቻቻል፣ አብሮ የመኖር እና የሀገራዊ አስተሳሰቡ የጋራ መግባባቱ የበለጠ እንዲጠናከር ከማድረግ አኳያ ሰፊ የሆኑ ስራዎች ይሰራሉ የሚል እምነት ነው ያለው። ከዚህ ጋር በተያያዘ እንግዲህ አሁን እየተሰሩ ባሉ ስራዎች ከህዝቡ ጋር የጋራ መግባባቶች በመፍጠር ሂደት ሰፊ የሆኑ ተጨባጭ የሆኑ ለውጦች እየታዩ ያሉበት ሁኔታ ነው ያለው። አቶ መሐመድ ተቃዋሚ ፓርቲዎች ግን ለምሳሌ መንግስት በህዝቡ የተነሱ ጥያቄዎችን ከመፍታት አንጻር እየሄደበት ያለውን መንገድ ጭምር ይተቻሉ። አንደኛ የሚመለከታቸውን አካላት በሙሉ ባሳተፈ መንገድ ሁሉን አቀፍ በሆነ መንገድ ውይይት መደረግና ለችግሮቹ ዘለቄታዊ እልባት መገኘት አለበት ነው የሚሉት። ሁለተኛ ኢህአዴግ ተሀድሶ በሚል ነው እንግዲህ ችግሩን ለመፍታት እየጣር ያለው ከላይ እስከታች ተሀድሶ እንቅስቃሴዎች እያደረግኩ ነው በሚል፣ ነገር ግን የህዝቡን ጥያቄዎች ገና አልመለሰም። የህዝቡ ጥያቄ ሌላ ነው፣ መንግስት እየሄደበት ያለው መንገድ ሌላ ነው በሚል ይተቻሉ። የተቃዋሚ ፓርቲዎች ይህንን እንዴት ያዩታል? ከዚህ ከሚመለከታቸውን አካላት በስፋት ከማሳተፍ አኳያ በተገናኘ መንግስት ሁሉም ባለድርሻ አካላት በዚች ሀገር ውስጥ ይመለከተናል፣ ያገባናል ከሚሉ አካላት ጋር ለመነጋገር ለመወያየት፣ በጋራ በሚያግባቡን ሀገራዊ ጉዳዮች ላይ ሀገራዊ አጀንዳዎች ላይ ወጥ የሆነ አስተሳሰብ እንዲፈጠር ለዘመናት እየሰራ ያለበት ሁኔታ ነው ያለው። ይህንኑ ደግሞ አጠናክሮ ለመቀጠልም በተለያየ ወቅት ቁርጠኝነቱን የገለጸበት ሁኔታ ነው ያለውና በህዝብ ተሳትፎ የሚያምን መንግስት ነው። ህዝብን ማሳተፍ በተለይ በእኛ ሀገር ህዝብ በተወካዮቹም በቀጥታም የሚሳተፍበት ሁኔታ ነው ያለው። በቀጥታ ህዝብን ማሳተፍ እንደ መርህ አድርጎ የሚወስድ ነው እና በልማቱ ህዝብ እንዲሳተፍ ይፈለጋል። በመልካም አስተዳደር ህዝቡ በሚያነሳቸው ችግሮች ዙሪያ ህዝቡ በቀጥታ ተሳትፎ በባለቤትነት ስሜት ተንቀሳቅሶ ይሄ ክራይ ሰብሳቢነት፣ ሙስና፣ ይሄ ሌብነት የምንለውንም ጉዳይ ከማስወገድ አኳያ ያለ ህዝቡ ተሳትፎ ተግባራዊ ሊሆን አይችልም። በዋናነት የአስተሳሰብ የአመለካከት ለውጥ ማምጣት ስለሆነ ህብረተሰባዊ የሆነ ለውጥ እንዲመጣ ነው ከዚህ ረገድ የሚፈለገውና እዚህ ረገድ ሰፋፊ ስራዎች ናቸው እየተሰሩ ያሉት። መንግስት እየፈታቸው ያሉ ችግሮች ህብረተሰቡ ችግሮች ናቸው ብሎ ባመነባቸው ጉዳዮች ላይ ነው ችግሮችንም ጭምር ከመለየት ጀምሮ ነው መንግስት ህዝቡን እያሳተፈ ያለውና ችግር ከመለየትም ህብረተሰቡም ደግሞ የችግሩ የመፍትሄ አካል ሆኖ እስከ መጨረሻው ችግሩ እስኪወገድ ድረስ አብሮ ከመስራት አኳያ መንግስት በዚህ ደረጃ በስፋት እየሄደበት ያለበት ሁኔታ ያለው ከዚህ ውጭም ለውጥ አይመጣም። ህብረተሰቡ ባልተሳተፈበት ሁኔታ ለውጥ ማምጣትም እንደማይቻል መንግስት በጥብቅ ያምናል። በጥብቅ እየሰራበት ያለበት ጉዳይ ነው ያለውና ስለዚህ አሁን መንግስት እያደረገ ያለው ተሀድሶ ጋር በተገናኘም በመሰረታዊነት የህብረተሰቡ ችግሮች እንዲፈቱ ከማድረግ አኳያ በተለያየ ወቅት ህብረተሰቡ ሲያነሳቸው የነበሩ ችግሮችን መንግስት አልፈታሁም ብሎ ነው የተነሳው። ስለዚህ አንዱ መንግስት ከችግሮች መላቀቅ አለብኝ ሲል ህብረተሰቡ ያነሳቸው ችግሮች መፈታት አለባቸው ከሚል ኮሚትመንት ነው ከዚህ ቁርጠኝነት ነው የሚነሳውና ይሄ በትክክልም እየተሰራበት ያለ ነው። ጥልቅ ታድሶም በትክክለኛው አቅጣጫ እየሄደ ያለበት ሁኔታ ነው ያለው። አቶ መሀመድ አንድ የመጨረሻ ጥያቄ ላንሳ። ለምሳሌ እርስዎ እየገለጹልኝ እንደሆነ ሁኔታዎች እየተሻሻሉ ለምሳሌ በሀገሪቱ የተፈጠረውን ወቅታዊ ሁኔታ ተከትሎ እየመጡ ሁኔታዎች እየተሻሻሉና ነገሮች እየተረጋጉ መሄዳቸውን በዚህ ሁኔታ ውስጥ ምነው ሀገሪቱ ወደሚቀጥለው የፈረንጆች ዓመት ምትሸጋገረው የሚል ነው የገለጹልኝ ነገሩ። ነገር ግን ተቃዋሚዎችና ሌሎች ወገኖች የሚያነሱት አንድ ማሳያ ይህ እየሆነ አደለም ለሚሉበት ማለት ነው ያስቸኳይ ጊዜ አዋጁ ባለበት ሁኔታ ነው፣ በቀጠለበት ሁኔታ ነው ሀገሪቱ ወደሚቀጥለው ዓመት የምትሸጋገር ወደሚቀጥለው የፈረኞች ዓመት። ስለዚህ ይህ በራሱ ሁኔታዎች ወደ ቀድሞው ላለመመለሳቸው ማሳያ አይደለም ወይ ይላሉ። ምንድ በዚህ ለምላሽ የአስቸኳይ ጊዜ አዋጁ እንግዲህ በዋናነት አጠቃላይ የጸጥታ ኃይሉ ኮኦርዲኔሽን ፈጥሮ ጥምረት ፈጥሮ ከኅብረተሰባችን ጋር በጋራ ሆኖ ሀገራችን በቀደመ ሁኔታ ወደምትታወቅበት ሰላምና መረጋጋት የመመለስ ነው። በዚህ ረገድም ግትር አይደለም። የአስቸኳይ ጊዜ አዋጁ ከታወጀበት ጊዜ ጀምሮም በርካታ ማሻሻያዎችን እያደረገ ያለበት ሁኔታ ነው ያለው። እንደ ማሳያም ብንወስድ የዲፕሎማቶች አርባ ኪሎ ሜትር በላይ ሲጓዙ ማሳወቅ አለባቸው የሚለው የተሻሻለ ጉዳይ አለ። ከሞባይል ዳታ ጋር በተገናኘ ሌሎችም በተከታታይ የተሻሻሉ ከዚህ ጋር ተያይዘው የተሻሻሉ ሁኔታዎች ያሉበት ሁኔታ ነው ያለው። የተሻሻሉ ሁኔታዎች ሲሉ የተነሱ ክልከላዎችንና ለሱ ክልከላዎች አሉ። ሌሎች ነጥቦች አሉ ከአስቸኳይ ጊዜ አዋጁም ጋር በተገናኘ በቁጥጥር ስር ውለው የታሀድ ሶስት ትምህርት ሲሰጣቸው የነበሩ አካላትም በህገ መንግስቱ ዙሪያ ዲሞክራሲያዊ መብቶችን እና መብትን ከማስጠበቅ አኳያ ዲሞክራሲያዊ እንቅስቃሴና የዚህ የአመፅ እንቅስቃሴ ልዩነታቸው ምን እንደሆነ የህገ መንግስቱ ዋና ዋና ፒላሮችን ከመረዳት አኳያ አኳያ በቀጣይ ደግሞ በዚህ በሀገራችን ከያዘችው መካከለኛ ገቢ ከመድረስ አኳያ የህዳሴ ጉዞውን ከማስቀጠል ጋር የነበሩ ክፍተቶችን የግንዛቤ ክፍተቶች ምን እንደነበሩ በአግባቡ አስረድቶ ከዚህ አኳያ ግንዛቤ ሰጥቶ ወደ ህብረተሰቡ እንዲቀላቀሉና ገንቢ የሆነ ሚና እንዲጫወቱ ከማድረግ አኳያ በርካታ ለውጦች የታዩበት ሁኔታ ነው ያለው። የአስቸኳይ ጊዜ አዋጁ ያስቀመጣቸው ግቦች መሳካት አለመሳካታቸውን ከህዝብ ጋር ጭምር እየገመገመ ለውጦች፣ መሻሻዎች እየተደረጉበት የአስቸኳይ ጊዜ ደግሞ አስፈላጊ ያደረጉት ጉዳዮች ሲያበቁ አብሮ የሚነሳበት ሁኔታ ነው ያለው፣ እና በራሱ ግትር አይደለም፣ ፍሌክሲብል ነው። በሂደት እየተሻሻለ የሚሄድበት ሁኔታ ነው ያለው። አቶ መሀመድ ሰይድ፣ በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር። በጣም አመሰግናለሁ ስለ ጊዜት። እኔም አመሰግናለሁ።